ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችው የማክሰኞ የካቲት 10 2007 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሻው ሄኖክ ሰማግዜር ነኝ በቀዳሚው ዝግጅት በዘንድሮ ሀገር አቀፍ ምርጫ ከምንጊዜውም የበለጠ ቁጥር ያላቸው እጩዎች መመዝገባቸውን የኢትዮጵያ ምርጫ ቦርድ ባለፈው ሳምንት አስታውቋል። መድረክ ከገዢው ፓርቲ ቀጥሎ በርካታ ተወዳዳሪዎችን አሰልፏል። ከዚህ በፊት በነበሩት ምርጫዎች ትልቁ የእጩ ቁጥር የነበረው 2002 ነበረ። እሱም 2200 እጩዎች ነበሩ። በዘንድሮ ግን 6050 ማለት ሶስት እጥፍ ነው። በሀገራችን የምርጫ ታሪክ ውስጥ በጣም ትልቅ እጩ የተመዘገበበት ምርጫ ነው። የምርጫ ቦርድ ዋና ጸሐፊ አቶ ነጋ ዱፊሳ ናቸው። የመድረክ ፕሬዚዳንት ፕሮፌሰር በየነ ጴጥሮስ የሚከተለውን አስተያየት ሰጥተዋል። እኛ ብናሸንፍ የምናቋቁመው የብሔራዊ አንድነት መንግስት ነው ያ ብሔራዊ አንድነት መንግስት ማለት ብዙዎችን ያማከለ በመለስተኛ ፖለቲካና ኢኮኖሚያዊ ማህበራዊ አጀንዳዎች ላይ ትኩረት የሚያደርግ ነው የሚሆነው። በሌላ ዜና በየመን የፖለቲካ ውጥረቱ ተባብሷል። የተባበሩት መንግስታት ድርጅት ሀገሪቱ በእርስ በርስ ጦርነት አፋፍ ላይ ትገኛለች ብለዋል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። የቦኮ ሐራም ነውጠኞች በአንዲት አነስተኛ ከተማ ላይ ወረራ አካሄደው አብላጫውን ግዛት በእሳት ማጋየታቸውን ሰሜን ምስራቅ ናይጄሪያ ያሉ እማኞች ተናግረዋል። በሽሽት ላይ ያሉ የከተማ ነዋሪዎች እንደ ገለጡት ነውጠኞቹ በቅድሚያ እሁድ ዕለት የወረሩት የባኖ ግዛት የሚገኘውን አስኪራ ኡባ ሲሆን ከዚያም የከተማየቱን ከፍተኛ ባለስልጣን ቤት በእሳት አቃጥለዋል። በማግስቱ ሰኞ ማታ ተመልሰው ከመጡ በኋላ ደግሞ በመኖሪያ ቤቶችና በመንግስት ህንፃዎች ላይ እሳት ለኩሰዋል ሲሉም እማኞች ጨምረው አስረድተዋል። መሸሽ የቻሉ የቦርኖ ግዛት ነዋሪዎች ሲያመልጡ አቅመ ደካሞችና ህሙማን ግን በዚያው ቀርተዋል ብሏል። ሊቢያ ውስጥ ዓለም አቀፍ ወታደራዊ ጣልቃ ገብ ዘመቻ እንዲካሄድ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውሳኔ እንዲያሳልፍ የግብጽ ፕሬዝዳንት አብድል ፋታህ ኤልሲሲ አሳሰቡ። ፕሬዚዳንቱ ይህንን ጥያቄ ያቀረቡት ከፈረንሳዩ ዩሮፕ ራዲዮ ጣቢያ ጋር ባደረጉት ቃለ ምልልስ ሲሆን በሊቢያዊቱ ዳርና ከተማ ላይ ትናንት ያካሄዱትን የአየር ድብደባ አስመልክቶ ሲናገሩም እርምጃውን የወሰዱት በሊቢያ መንግስትና ሕዝብ ስምምነት መሠረት መሆኑንም አመልክተዋል። ግብጽ ድብደባውን ያካሄደችው አስራ ሁለት ክርስቲያኖችን ዜጎቿ በእስላማዊ መንግስት ነኝ በሚለው ድርጅታዊ ታጣቂዎች በታረዱ ማግስት ነው። ሊቢያ ውስጥ እኩል እውቅና የሚጠይቁ ሁለት መንግስታት መኖርና የታጣቂዎቹ ድርጅቶች መበርከት የአገሪቱን ቀውስና ስርዓት አልበኝነት ማባባሱ ይነገራል የሩሲያ ደጋፊ አማጽያንና የዩክራይን ጦር ሰራዊት የጦር መሳሪያዎቻቸውን ስትራቴጂካዊቷ የዩክሬን ምስራቃዊ ከተማ እንዲያነሱ የቀረበውን ጥሪ ሁለቱም ውድቅ አድርገውታል በመካከላቸው ዓለም አቀፍ የተኩስ አቁም ስምምነት መደረሱ ግን ይታወቃል ካለፈው እሁድ ጀምሮ ተግባራዊ የሆነው የተኩስ አቁም ስምምነት በአንዳንድ አካባቢዎች ግጭቶች እንዲቀነሱ ቢያደርግም ውጊያው ከዲባልሲቭ ቀጥሏል። ዲባልሲቭ በኪየቭ ቁጥጥር ስር ያለች ብትሆንም አሁንም በሽምቅ ተዋጊዎች እንደተከበበች ትገኛለች። ምስራቃዊ አፍጋኒስታን ውስጥ በሚገኝ አንድ ፖሊስ ጣቢያ የአጥፍቶ ጠፊዎች ቡድን ዛሬ ማክሰኞ ባደረሰው ጥቃት ቢያንስ 22 መኮንኖች ሞተው ሌሎች 18 ቆስለዋል። ከአጥፍቶ ጠፊዎቹ አንደኛው ከዋና ከተማዋ ካቡል ወደ 60 ኪሎ ሜትር ርቃ በስተደቡብ በምትገኘው የፑል ኢአላም ጣቢያ ፖሊስ ጣቢያ ጽሕፈት ቤት ደጃፍ እንደደረሰ ራሱን አጋይቶ ጥቃቱን እንደፈጸመ የክፍለ ሀገሩ አስተዳደር ቃል አቀባይ ገልጠዋል። በመጨረሻም በፓኪስታኗ ምስራቃዊ ላሆር ከተማ በሚገኝ ፖሊስ ጣቢያ በራፍ ላይ ዛሬ ማክሰኞ የደረሰ የአጥፍቶ ጠፊ ፍንዳታ አምስት ሰዎች ገድሎ አያሌ ማቁሰሉን የአፍጋኒስታን ባለሥልጣናት አስታውቀዋል። ዜናው አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በዘንድሮ ሀገር አቀፍ ምርጫ ከምንጊዜውም የበለጠ ቁጥር ያላቸው እጩዎች መመዝገባቸውን የኢትዮጵያ ምርጫ ቦርድ ባለፈው ሳምንት አስታውቋል። መድረክ ከገዢው ፓርቲ ቀጥሎ ብዙ ተወዳዳሪዎችን ማቅረቡም ተገልጿል። በመልካ ሶወዳ ክልል የተፈጸመው የተባለው ከምርጫ ጋር በተያያዘ የመብት ረገጣን የሚያጣራ ቡድን ለስራ መሰማራቱን ቦርዱ ይፋ አድርጓል። መለስካቸው አማህ ዝርዝሩን ከአዲስ አበባ ይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ጸሐፊና የጽህፈት ቤቱ ዋና ኃላፊ አቶ ነጋ ዶፌሳ በተለይ ለቪኦኤ በሰጡት ቃለ ምልልስ እንዳስታወቁት ከትናንት በስታ የተጠናቀቀው የእጩዎች ምዝገባ ውጤት በዝርዝር ታውቋል። እስከ ዛሬ ከተካሄዱት ምርጫዎች ሁሉ ከፍተኛ ቁጥር ያላቸው እጩዎች የተመዘገቡበትም በዚሁ ዙር እንደሆነ የገለጹት ኃላፊ 1884 እጩዎች ለሕዝብ ተወካዮች ምክር ቤት 4166 እጩዎች ደግሞ ለክልል ምክር ቤቶች መመዝገባቸውን አስታውሰዋል። ከዚህ በፊት በነበሩት ምርጫዎች ትልቁ የእጩ ቁጥር የነበረው 2002 ነበረ። እሱም 2200 እጩዎች ነበሩ። በዘንድሮ ግን 6050 ማለት 3 እጥፍ ነው። በሀገራችን የምርጫ ታሪክ ውስጥ በጣም ትልቅ እጩ የተመዘገበበት ምርጫ ነው። ትልቅ ተሳትፎ ነው ማለት ይቻላል። ከፖለቲካ ፓርቲዎችም ተሳትፎ አኳያ ስንመለከት ስልሳ የፖለቲካ ፓርቲዎች የሚወዳደሩበትን ምልክት ወስዶ ነበር ከዚህ ውስጥ በአሁኑ ጊዜ አምሳ ሰባት የፖለቲካ ፓርቲዎች እጩዎቻቸውን አስመዝግበው ወደ ውድድሩ የገቡበት ሁኔታ አለ። ተፎካካሪ ፓርቲዎች ሁሉ እንደየአቅማቸው ለክልልና ለሕዝብ ተወካዮች ምክር ቤት እጩዎችን እንዳቀረቡ የሚናገሩት አቶ ነጋ ቦርዱ ፓርቲዎችን ትንሽና ትልቅ፣ ብርቱና ደካማ ብሎ እንደማይፈርጅ ያስረዳሉ። ብዙ እጩዎች ያቀረቡትን ፓርቲዎች ለይተው ለመናገር ፈቃደኛ ቢሆኑም የእጩዎቹን ቁጥር ለመግለጽ ግን አልፈለጉም። እንግዲህ አንድ ሁለቱን ላንሳ። ከኢህአዴግ ቀጥሎ ትልቅ ቁጥር ያቀረበው መድረክ ፓርቲ ነው። ስለዚህ ሌሎችም ከዚህ በኋላ ያሉትም ሌሎችም አምሳ ሰባቱ የፖለቲካ ፓርቲዎቹ እንደየችሎታቸው ማቅረብ በሚችሉት ልክ እጩ አቅርበዋል እና እያንዳንዱን መዘርዘር ስለሚያስቸግር ነው አስፈላጊም ስላልሆነ ነው። ግን ሁሉም ፓርቲዎች ያቀረቡት እጩ ከፍተኛ ቁጥር ነው ማለት ይቻላል። ለዚህ ምርጫ በመራጮችም ሆነ በእጩዎች ምዝገባ ወቅት የምርጫ አስፈጻሚዎችና የአካባቢ ታጣቂዎች እንዲሁም የገዥው ፓርቲ ካድሬዎች የተቃዋሚ ፓርቲዎች ደጋፊዎች ናቸው በሚባሉ ዜጎች ላይ ከፍተኛ ብድል እንደፈጸሙ በተለይ ተቃዋሚ ፓርቲዎች የሚባሉት ሁሉ በየጊዜው የሚገልጹት ጉዳይ እንደሆነ ቪኦኤ ለቦርዱ ጸሐፊ አንስተውባቸው ነበረ። በተለይም በቅርቡ በመድረክ የቀረበው ክስ እጅግ ሰፊ መሆኑን ጠቅሶ እንደ ምሳሌ በምስራቅ አረርጌ አቶ ጃፈር መሃዲ የሚባሉ የመድረክ ወኪል አባሎችን በእጩነት ለማስመዝገብ ሄደው ድብደባ እንደተፈጸመባቸው በምዕራብ ሸዋ በጀልዱና በጉደር ምርጫ ጣቢያዎች፣ በኢልባቦር አካባቢ በበደልና በገቺ አካባቢዎች፣ በደቡብ ክልል በተለያዩ አካባቢዎች በመራጮችና በእጩዎች ላይ የተለያዩ በደሎች እንደተፈጸሙባቸውና ሕግ ከሚፈቅደው ውጪ መራጮችና እጩዎች እንዳይመዘገቡ በምርጫ አስፈጻሚዎች የተለያዩ እንቅፋቶች ይፈጠሩባቸው እንደነበረ ከመድረክ እንደተገለጸለት አስታውሶ በቦርዱ የተሰጡ መፍትሄዎች እንዳሉ የቦርዱን ጸሐፊ ጠይቋቸዋል። አቶ ነጋዱ ፊሳ በበኩላቸው ችግሮችን አቅም በፈቀደ ሁሉ መፍትሄ ለመስጠት እንደተሞከረ ያስረዳሉ። ከችግሮቹም ትምህርት ለመውሰድ ሲባል በጥልቀት ጉዳዮቹ እንደሚመረመሩ ያስረዱና በአንዳንድ ፓርቲዎች ግን ችግሮቹ ተጋነው እንደሚቀርቡ ይከራከራሉ። በዚህ ሳምንት መጀመሪያ ላይ መድረክ በደቡብ ኦሮሚያ በቦረና ዞን በመልካ ሶዳ ምርጫ ክልል ጽፈት ቤት ኃላፊ ከሀምሳ በላይ የሆኑ ዜጎች የመምረጥ መብታቸውን የሚገፍ እርምጃ በምርጫ አስፈጻሚዎች እንደተፈጸመባቸው የሚገልጽ ደብዳቤ ለቡሌሆራ ወረዳ ፖሊስ ጽፈት ቤት የጻፉ ግልባጭ እንደደረሰው ይፋ ያደረገው ዜና ይደርሳሉ ለሚባሉ ሕገወጥ ድርጊቶች በቂ ማስረጃ አይሆንም ለሚለው ጥያቄ አቶ ነጋ የሰጡት መልስ ይሄ ነበረ። የክልሉ ምርጫ አስፈጻሚ ጻፍ የተባለው ደብዳቤ አንደኛ አይደለም ለዋና መስሪያ ቤት ለዞን ማስተባበሪያውም አልደረሰም። ለክልል ቅርንጫፍ ጽ/ቤት ኃላፊውም አልደረሰም። ለፖሊሶችም አልደረሰም። አሁን ደርሶናል ደብዳቤው። ይሄ ችግር ስለመፈጠሩ የሚሉት የመድረክ ተወካዮች ናቸው። ስለዚህ እንዴት ለዚህ ፓርቲ ደረሰ? ለኛ የኛ አካል የጻፈው ደብዳቤ ለኛ ሳይደርስ ለመድረክ ብቻ እንዴት ሊደርስ ቻለ? የምለውን ጭምር የምናጣራው ይሆናል ማለት ነው። የመጨረሻውን ውጤት አጣሪ ቡድኑ እንደተላከው አጣርቶ ሲያመጣ የመጨረሻውን ለሀገራችን ሕዝብ መግለጽ ይቻላል። ሁኔታውን ግን ምርጫ አስፈጻሚ የምለው አረቀኩና ጠረጴዛ ላይ ቁጭ አረኩ። የመድረክ ተወካዮች ወስደውብኝ እኔ ሳላቅ ሰርቆብኝ ወጡ ነው የምለው ደብዳቤውም። የቦርዱ ጸሐፊ እንዳሉት ረቂቅ ሳይሆን ስራው የተጠናቀቀ ፊርማና ማህተም ያረፈበት እንደሆነ መድረክ አረጋግጠዋል። አቶ ነጋ ጨምሮ እንደገለጹት ከሆነ እንዳይመዘገቡ ተከልክሏል የተባሉት ከአምሳ በላይ መራጮችም እንደተመዘገቡ በቦርዱ ተረጋግጧል። ይሁንና የመጨረሻ ውጤት የሚታወቀው አጣሪ ቡድኑ ስራውን ሲያጠናቅቅ እንደሆነም አቶ ነጋ ያስገነዝባሉ። መለስካቸው አመሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በደቡብ ኦሮሚያ በቦረና ዞን በመልካ ሶወዳ ምርጫ ክልል ጽህፈት ቤት የተጻፈ የተባለው ደብዳቤ የሐምሳ ሰባት ዜጎችን መብት መገፈፍ የሚቃወም በአቶ ሐሚድ ሁሴን የተጻፈ ደብዳቤ ለብሔራዊ ምርጫ ቦርድ እንደደረሰና ቦርዱም እንዳሳወቃቸው የኦሮሚያ ክልል ምርጫ ቦርድ ኃላፊ አምባሳደር ዲሳሳ ድሬብሳ ባለፈው አርብ ለቪኦኤ የኦሮምኛ ስርጭት ክፍል ገልጸዋል። በዚያም መሠረት የተፈጠረው የሕግ ጥሰት ታርመው 57ቱ ዜጎች ለምርጫው እንዲመዘገቡ መደረጉንም አስታውቀዋል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በ1430 መካከለኛ ሞገድ የሚያስተላልፈውን ስርጭት ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። በኢትዮጵያ ጠቅላላ ምርጫ የሚካሄድበት ጊዜ ሦስት ወራት ገደማ እንደ ቀረው ይታወቃል። በምርጫው የሚሳተፈው አራት ክልላዊ ድርጅቶችን ያቀፈው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ከገዢው ፓርቲ ቀጥሎ በርካታ እጩዎችን በብዛት አሰልፏል። መድረክ በምን አይነት መልክ እንደሚሳተፍና ስለሚያደርጋቸው ዝግጅቶች ስለሚወዳደርባቸው ነጥቦች እንዲያብራሩልን የድርጅቱን ፕሬዚዳንት ፕሮፌሰር በየነ ጴጥሮስን ጋብዘናል። ያነጋገረቻቸው አዳነች ሳየናት። ሁሉም አባል ድርጅቶች እጩዎቻቸውን በመድረክ ስም ነው የሚያቀርቡት አንድ ትኬት ነው ያለን፣ ማለት አንድ አርማ። ስለዚህ በመድረክ ስም ነው የሚወዳደሩት። እንዲህ የጥንካሬ አካባቢዎች ሊኖሩ ይችላሉ። አንዱ ድርጅት በአንዱ ክልል ነው ጠንካራ እንቅስቃሴ፣ ወይም ከዚህ በፊት መድረክ ውስጥ ከመግባቱም በፊት ስንቀሳቀስባቸው የነበሩ አካባቢዎችን ኃላፊነት ወስዶ በመድረክ ስም እጫዎቹን ያሳትፋል። ይሄ ነው አካሄዳችን። በመድረክ ስር የታቀፉት ድርጅቶች የኢትዮጵያ ማኅበረ ዲሞክራሲ ደቡብ ህብረት፣ አንድነት ፓርቲ፣ የኦሮሞ ፌዴራል ኮንግረስ፣ አረና ትግራይ ለሉዓላዊነትና ለዲሞክራሲ እንዲሁም የሲዳማ አርነት ንቅናቄ መሆናቸው ይታወቃል። መድረክ ለምርጫው በሚያደርገው ዝግጅት የምርጫ ቦርድ ባስቀመጣቸው ቀነ ገደቦች መሰረት ጊዜውን ጠብቀው አስፈላጊውን ሁሉ እያከናወኑ መሆናቸውን ፕሮፌሰር በየነ ጴጥሮስ ሲገልጹ ጊዜ አጥሮን ነበር። ሆኖም አንድ ሳምንት እንዲጨመርልን በማድረግ የሚጠበቅብንን ሁሉ ለማሟላት ከፍተኛ ጥረት አድርገናል ብለዋል። የመድረክ አባላት የሆኑት መራጮች ለመምረጥ እንዲዘጋጁ ስለሚደረገው ጥረትም ፕሮፌሰር በየነ ጴጥሮስ ያብራራሉ። መራጩ እኛ አባላት እንድመዘግቡም ደግሞ በተቻለ ሁሉ ቅስቀሳ እያደረግን እየመከርን ነው። ሀገሪቱንም እንደዚሁ ከማዕከሉ ተንቀሳቅሰው ለራሳቸውም ከአዲስ አበባ ውጭ የሚወዳደሩ እንደዚሁም አባላት ተመዝግበው ካርድ እንዲይዙ ይንቀሰቅሱ ግብረ ኃይሎቹን አራቱ ማዕዘን አሰማርተናል። ችግሮች ቢኖሩም እንግዲህ ችግሮቹን ያው በትግል እየተወጣን ነው ያለ ነው። ከዚያ ሌላ መሰረታዊው የራሳችንን ስራ መስራቱ ነው። ያም ማለት እጩዎቹን መለየት በየ ምርጫ ክልሎቹ ማለት ነው። ይህንን በመለየት ሁልጊዜ ቀላል ሆኖ አይገኝም። ብዙ በምርጫው እኔ ገብቼ ሊወዳደር የሚል ስሜቶች እናያለን። በተለይ በፓርላማው ይህንን በሚመለከት እያንዳንዱ የምርጫ ክልል ተጠሪ ጽሕፈት ቤቶቻችን ባስቀመጥናቸው መስፈርት መሰረት እጩዎቹን ገምግሞ ብቃታቸውን አረጋግጦ የመለየት ስራ ያለፈ ወር በላይ ጊዜ ስንሰራ ነው የቆየ ነው፣ እና ይህንን እስካሁንም ድረስ እንደቀጠልንበት ነው። አንዳንድ ያልተሸፈኑ አካባቢዎችን ለመሸፈን የምናደርገው እንቅስቃሴ እንደቀጠለ ነው። ችግሮች ቢኖሩም ብለው ነበር ቅድምና ምንድን ናቸው ችግሮቹ? ችግሮቹ ያለው ስርዓት መልካም አስተዳደር የማጣቱ እና ደግሞም በየአካባቢው ኢህአዴግ ካድሪዎች የምርጫውን ሂደት ለማደናቀፍ የሚሰሯቸው በጣም አስነዋሪ ከሆኑት እኛ እነዚህን ቅድምችውን ለማሰማራት ለሃቸውም ለመወዳደር ወደ ክፍለ ሀገር ያሰማራ ናቸውን አባሎቻችን በከፍተኛ ደረጃ ያጎሳቆሉብን አሉ። በወለጋ ውስጥ ለምሳሌ፣ አይራ በሚባል ከተማ አባሎቻችን ሄደው ሆቴሉ እንኳን መከራየት አልቻሉ። ሆቴሉ ባለቤት ተጽዕኖውን እፈራለሁ፣ ንግዴን ይዘጉብኛል፣ እባካችሁ ቤር ሊጠቁ አባሎቻችን በራሳቸው አካባቢ ከዚህ በፊት ተመርጠውን በሚያውቁበት መኪና ውስጥ ለማደር የተገደቡበት። ሌላው ለመመዝገብ እምቢ ማለት ለምሳሌ እጩዎቹን እና ደግሞ የእኛን ይመርጣሉ ብለው የሚገምቷቸውን በዛችሁ ጋር። ስለዚህ አባሎቻችንን በመመዝገቡ ረገድ ከፍተኛ የሆነ ዳተኝነት፣ መሰሪ የሆኑ ተንኮሎች ይታያሉ። ካርድ አለቀ ይላሉ። ካርዱን ከቤት ቤት ያድላሉ። ለአንድ ሰው እስከ አስራ ሶስት የምርጫ ካርዶች የሰጡትን ሄደህ አከፋፍል ለቤተሰብ የተባለውን እጅ ከፊንጅሉ መያዝ ችለናል። ዘግቶ መጥፋት ነው። ሰው ተመላልሶ ተመላልሶ ሰልችቶት ተስፋ ቆርጦ እንዲሄድ የማድረግ ዘዴ ይጠቅማሉ። እነዚህ እነዚህ እንግዲህ ሲሪየስ የሆኑ ተግዳሮቶች ናቸው። በጂ መካከል ውስጥ አለን የመድረክ አባል ድርጅቶች ለምርጫ በምትቀርቡበት ጊዜ ህዝቡ እንዲመርጣችሁ የምታስቧቸው ነጥቦች ምንድን ናቸው? ምን ይዛችሁ ነው ቅስቀሳ የምታካሄዱት? ራዕያችሁ ለቅስቀሳችን ወደ ስልሳ አምስት ገጽ ካለው የፖለቲካ ፕሮግራም ውስጥ ተጨልፎ የወጣ የምርጫ ማኒፌስቶ ብለን ያወጣ ነው አለ። ዋና ዋናዎቹ ሀገር ውስጥ ያለው ችግር በሙሉ እኛ ከኢህደግ የምንለይበት ነው። አንድና ዋነኛው ፖለቲካ ስርአቱ በህዝብ ይሁንታ ተገዥ ያልሆነ አብዮታዊ ዲሞክራሲ የሚባል ጉራማይሌ የሚከተለውን ስርአት ወደ መድበለ ፓርቲው ሀገሪቷን እናሸጋግራለን የምለው እንግዲህ መነሻችን ነው። እዚህ ሀገር ውስጥ በፖለቲካው ስርአት ላይ መስማማት ላይ መድረስ ይኖርብናል፣ ከሁሉም በፊት ማለት ነው። ያንን የማስተካከል አጀንዳ አለን። ለዚህም ዋናው ማሳያው ነጻ፣ ፍትሐዊና ተአማኒ የሆኑ ምርጫዎችን በነጻነት ያለ ተጽዕኖ ማካሄድ ነው። ቅድም ያልኳቸው አይነት ችግሮች የማይታዩበት ሁኔታን የመፍጠር የቅድሚያ ተግባራችን እንደሆነ አስቀምጠነዋል። ከዚያ በመለስ እኛ ብናሸንፍ የምናቋቁመው የብሔራዊ አንድነት መንግስት ነው ያ ብሔራዊ አንድነት መንግስት ማለት ብዙዎችን ያማከለ በመለስፈኛ ፖለቲካና፣ ኢኮኖሚያዊ ማህበራዊ አጀንዳዎች ላይ ትኩረት የሚያደርግ ነው የሚሆነው። ከዛ አንጻር አሸንፈን መንግስት ብንሆን በሚቀጥሉት አምስት ዓመታት የምናከናውናቸውን ተግባራት አስቀምጠናል በዝርዝር። እነዚህ ሁኑ እያቀረብን ነው ህዝቡን ምረጡን የምንለው። ብሔራዊ መንግስት ያሉት በምን መልክ ነው የሚዋቀረው ማለት ነው? ብሔራዊ አንድነት መንግስት ማለት ያሸንፈው የመድረክ ማዕከል ሆኖ መንግስትን አቋቁማል። ፓርላማ ውስጥ አባላቱ የሱ ነው የሚሆኑት። ምናልባት ከሌላውም ጋር ጥምረት ሊፈጥር ይችላል። እንግዲህ ብዙ ፓርቲዎች እንደመወዳደራቸው ማለት ነው። ከዚያም በአስተዳደሩ ውስጥ ሌሎችን በምርጫው መወዳደር እድል ያልተሰጣቸውን ወይም እድል የተነፈቃቸው በዲያስፖራውም ማዕከል ያደረጉ ፓርቲዎች ሀገር ውስጥ የሚሆኑ በዚህ ያልበቁ ቢኖሩ እነሱንም በመንግስታችን ውስጥ እናሳትፋቸዋለን። ከዚህም የተነሳ የእርቀ ሰላም ሁኔታንም አድሬስ እናደርጋለን። እያንዳንዱ ፓርቲ በዝርዝር የፖለቲካ ፕሮግራሙ ወደ ህዝቡ ቀርቦ ህዝቡ እንዲመርጠው የሚያስችል ቅድም ያልኩትን የተደላደለ ለሁሉም ብቃት ላላቸው ፓርቲዎች ተደራሽ የሆነ የፖለቲካ ምህዳርን እንመሰርታለን እና በሚቀጥለው የምርጫ ፌዝ እንግዲህ እያንዳንዱ ፓርቲ በተናጠል የሚወዳደርበትና የርዮተ ዓለማዊ አቋሙን የሚያንጸባርቅበት ይሆናል ማለት ነው። እንግዲህ አሳታፊ ነው ለማለት ነው። ቅድም የፖለቲካውን ከማስተካከል ከምንለው አብሮ የሚሄድ የመልካም መስተዳደር ጥያቄ በሀገሪቱ ይሄ ሙሰኝነት ሀገሪቷን ጥቂቶች ከገዢው ፓርቲ ጋር የተቀራረቡት እየዘረፏት ያሉበት ሁኔታ የሚቆምበትን በመሬት አጠቃቀም የሚታየው ከፍተኛ ብክነት ለውጭም ለሀገር ውስጥም የሚደረገው የሕዝብና የሀገርን ጥቅም የማይጠብቁ እርምጃዎች የሚቆሙበት እና እነዚህንም በአዲስ መልክ ተደራድረን የሀገሪቷ እና የሕዝቦቿ ጥቅም ተከብሮ ዋጋ ያለው ኢንቨስትመንት ህዝብን ማዕከል ያደረገ እንዲሆን የማድረግ ከፍተኛ ተግባር ይጠብቀናል። የሀገሪቱን እና የህዝቡን ጥቅም የማይጠብቁ የመዋለ ንዋይ ፍሰቶች ያሏቸውን እስቲ ቢጠቅሱልኝ። አዎ፣ እነዚህ ውስጡ ለምሳሌ እነዚህ የመሬት ወረራ ወይም ለአንግራብ የምንላቸው ክስቶች አሉ። ሰፋፊ መሬቶች ለውጭ ከበርቴዎች ነፃ በሚባል ነው ስሌት አንድ ሄክታር በአንድ ዶላር አይነት በአመት ከዚያም እነዚህ አንደኛ የማምረቻ እቃ ሲያስገቡ ቀረጥ አይከፍሉ፣ ያመረቱትን ወደ ውስጥ ውጭ ስልኩ ስራ ይፈጥራሉ፣ ቴክኖሎጂ ያስገባሉ የሚባሉት በተጨባጩ ስናያቸው እዚህ ግባ የማይባሉ ብዙም ፋይዳ የሌላቸው ሆኖ ነው የምናገኛቸው። በአንጻሩ ደግሞ ህዝባችን ላለችው አቅም ነው ተንቀሳቅሰው ከብት አርቢም ቢሆን ሰፊ ቦታውን ተጠቅመው መሬት የሚያርስም ቢሆን እንደዚሁ የሚያደርገውን እድል እያጠበቡት ወደ ጠርዝ እየተገፋ ያለበት ህዝቡ በከፍተኛ ብሶትና ምሬት ውስጥ ያለበት ሁኔታ ይሄ ነው። ህዝብንና ሀገርን የማይጠቅሙ እርምጃዎችን እናስወግዳለን የምንለው በምሳሌነት አንድ በጣም ጎልቶ የወጣውን ነው የጠቀስኩልሽ። በሌላስ በኩል ያላችሁ ራእይ ምንድን ነው? በልማት ብንጀምር ልማት እንግዲህ የሚጠላ ጤነኛ ዜጋ የለም። ሁላችንም ራያችን ልማት ነው ከድህነት መላቀቅ ነው። እና በዚህ ረገድ እኛ መድረክ ዙሪያ የተሰባሰብ ነው። ቀደም ካለ ጊዜም አንስቶ መንግሥት ግብርና መር ኢንዱስትሪን ማስፋፋት የሚለውን ፖሊሲውን ስንተቸውና ስንቃወመ የኖረ ጉዳይ ነው። በአሁኑ ጊዜ እንግዲህ እኛ ወዳልነው ልምድ እየሞከረ ነው ወይም በወሬ ደረጃ እንሰማለን። እኛ ይህንን በከፍተኛ ደረጃ አስፍተን ኢንዱስትሪው ግብርና የሚመራበትን ሁኔታ የመፍጠር አማራጭ የሆነ ፖሊሲ አለን። የገጠሩ አምራች የሆነው አካባቢ በከፍተኛ ደረጃ የሕዝብ ብዛት ነው ያጣበበው ወይም ሳፎኬት ያደረገው ነው። እና ይህንን ማስተንፈስ ይሆናል ቅድሚያ እርምጃችን። ለዚህም በየአካባቢው የልማት ማዕከላት የምንላቸውን አዳዲስ ከተማዎች ተገቢ የወራ ፕሮፕሬት ቴክኖሎጂዎች የታገዘ ሁኔታዎች እንዲፈጠሩ፣ እነዚህም የልማት እርሾዎች አንቀሳቃሽ ማዕከሎች እንዲሆኑ የማድረግ ወጣቱን ከተለመደው ባህላዊ ግብርና ተላቆ ወደ ዘመናዊው ኢኮኖሚ ወደ ኢንዱስትሪው፣ ወደ አገልግሎት መስጫው፣ ወደ መሳሰሉቱ እንዲገባ በከፍተኛ ደረጃ ስራ ፈጣሪ የሆኑ ኢንዱስትሪ እንቅስቃሴዎች ውስጥ እንገባለን። እና ገጠሩንም በሌላም ሀገርም የሆነው ካለው ሕዝብ የተወሰነው በጣም ዝቅተኛ የሆነ መቶኛ ብቻ ነው በግብርና እንዲተዳደር ማምራች እንዲሆን እንደ ሩቅ ዓላማችን ይዘን የምንሄደው። ከዚያ ሌላ በትምህርቱ መረገድ ትምህርት በአሁኑ ጊዜ የምናየው የማሲፊኬሽን ወይም በብዛት ማባዛት ነው የሚታየው። በተለይ ከፍተኛ ትምህርትን የጥራቱ ነገር እንግዲህ እኔ ከፍተኛ ትምህርት ውስጥ እድሜ ልክቴን የሰራ ሰው እንደመሆኔ በከፍተኛ ደረጃ የሚጮህ ጥያቄ ነው፣ ምላሽ የሚፈልግ መስፋፋቱ፣ እንደው ገደብ ኖሮት አንደኛውን ለምሳሌ የተከፈተ ዩኒቨርሲቲ ብቃት ኖሮ መንቀሳቀሱን አረጋግጦ ወደ ሌላኛው ተጨማሪ መሄድ የሚገባ ሆኖ እያለ እንደው ዝም ብሎ እንደ ጠበል የሚረጭበት እያንዳንዱ መንደር ባለ ዩኒቨርሲቲ ባለ ኮሌጅ የመሆኑ ነገር ሕንፃዎች ሊሰሩ ይችላሉ። ነገር ግን ብቃት ያለው ማንፓወር ማለት የሰው ኃይል የሚያስተምር ምርምርን ነው የሚጨምር የሚያግዝ በሌለበት ነው ሊሆን ይገባል ከምንለው ጨርሰው የወጣ ያ የህዝብን ስሜት ለማለዘብ የሚሰራ ስራ እናያለን። በዝቅተኛ ትምህርቶችም አካባቢም እንደዚሁ የጥራት የተማሪና የመምህራን ጥምረት ከፍተኛ ስፋት ባለበት ዜጎች አሁንም የግል ትምህርት ቤቶችን እንጂ ፓብሊክ ትምህርት ቤቶች ውስጥ ልጆቻቸውን ማስቀመጥ የማይፈልጉበት ሁኔታ አሁንም እየሰፋ የመሄዱ ነገር የሀገሪቱ ፓብሊክ ስኩልስ ወይ መንግስት የሚመራቸው ላይ እምነቱም እንደሌለ የሚያሳይ እንደመሆኑ ይህን ንን የማሻሻል የሙያ ትምህርቶችን በብቃት እና ጥናት የማስፋፋት እና እነዚህ አጀንዳዎች አሉን። በግንቦት ወር የሚካሄደውን የህዝብ ተወካዮች ምክር ቤት ምርጫ አስመልክቶ የመድረክ ፕሬዝዳንት ፕሮፌሰር በየነ ጴጥሮስ ጋር የተደረገው ውይይት ተከታዩ ክፍል የሚቀርብ ይሆናል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የመን በፖለቲካ ውጥረት ላይ ትገኛለች። የሀገሪቱ ፕሬዚዳንት ባለፈው ወር ስራቸውን እንዲለቁ ተገደዋል። የየመን ብሔር ብሔረሰቦች ተስማምተው ሀገር መምራትም ተስኗቸው ይታያል። የሁቲ ብሔር አማጺያን መዲናይቱ ሰናን በቁጥጥር ሥር አውለዋል። የሰና ኗሪዎችም የሁቲዎችን አገዛዝ በመቃወም ሰልፍ በማድረግ ላይ ናቸው። የሁቲ መሪዎች ሥልጣን የመጋራት ፍላጎት እንዳላቸው ቢገልጹም በዛ አቅጣጫ ተግባራዊ እርምጃ ሲወስዱ አልታየም ትላለች የቪኦኤዋ ስላቲካሆ ከሰሜን የመን ተራሮች ገስግሰው መዲናይቱ ሰናን የተቆጣጠሩት የሁቲ የሽያ እስልምና ተከታዮች ናቸው። የሰናን መንግስት አፍርሰው ሀገሪቱን የሚያስተዳድር ምክር ቤትም በማቋቋም ላይ ናቸው። ይህንን ተከትሎ ዩናይትድ ስቴትስና በርካታ የአውሮፓ አገሮች ኤምባሲዎቻቸውን ዘግተዋል ወይም ወደ ሌሎች ስፍራዎች አዛውረዋል። የሁቲዎች ቃል አቀባይ ለቪኦኤ ሲናገሩ የውጭ ዲፕሎማቶች ሀገሪቱን ለቀው መውጣታቸው በየመን ላይ ተጽዕኖ አይኖረውም ብለዋል። ኤምባሲዎች ሰነአን ለቀው የወጡት በየመን ህዝቦች ፍላጎት ላይ ሊያሳድሩት የሚችሉት አንዳችም አይነት ጫና እንደሌለ በመረዳታቸው ነው። የሁቲ አማጽያን የዩናይትድ ስቴትስ ኤምባሲ ተሽከርካሪዎችን ወርሰዋል። አማጽያኑ ተሽከርካሪዎቹን ለተባበሩት መንግሥታት ድርጅት እንደሚያስረክቡም አስታውቀዋል። የሁቲ አማጽያን ከኢራን የጦር መሣሪያና ወታደራዊ ምክር እርዳታ እንደሚያገኙ ይነገራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄን ሳኪ በትናንትናው እለት ሲናገሩ ይሄ ስለ መሆኑ ግልጽ መረጃ የለም ብለዋል። ሑቲዎች ከኢራን ጋር እኛን የሚያሳስብ ግንኙነት አላቸው። ኢራን ኢራን ሑቲዎቹን ታግዛለች የሚሉ መረጃዎች ደርሰውናል። ኢራን በየመን ሑቲዎችን በማስተባበርና በቀጥታ በመርዳት ያላትን ሚና የሚያረጋግጥ መረጃ እስካሁን አላገኘንም። በዩናይትድ ስቴትስ የሚደገፉት የየመን ፕሬዝዳንት አብድራቡ መንሱር ሀዲ የሁቲ አማጽያን ቤተ መንግስታቸውን ባለፈው ወር ሰብረው ከገቡ በኋላ ስራቸውን ለቀዋል። ሁቲዎች ከሌሎች የየመን ብሔሮች ጋር ስልጣን የመጋራት ፍላጎት እንዳላቸውና ከዩናይትድ ስቴትስ ጋርም ጭምር የመስራት ፍላጎት እንዳላቸው ይገልጻሉ። በዚህ ረገድ ግን ተጨባጭ እርምጃ ሲወስዱ አልታየም። በየመን የሚታየው የፖለቲካ ትኩሳት እንዳሳሰባቸው የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙን ተናግረዋል። የመን በእርስ በእርስ ጦርነት አፋፍ ላይ ትገኛለች ብለዋል። የመን አይናችን እያየ አዘቅት ውስጥ እየገባች ነው። አያገባንም ብለን ቆመን ማየት አንችልም። በአሁኑ ወቅት አገሪቱ የተለያዩ ፈተናዎች ተጋርጠውባታል። በሰና አደገኛ የፖለቲካ ቀውስ ተቀስቅሷል። ፕሬዚደንት አብዱራቡ ማንሱር ሃዲና ጠቅላይ ሚኒስትሩ ኮብልለዋል። ሚስተር ባን አክለውም ፕሬዚዳንቱ፣ ጠቅላይ ሚኒስትሩና የካቢኔ ሚኒስትሮቹ የመንቀሳቀስ መብታቸው እንዲጠበቅ ጥሪ አስተላልፈዋል። በተጨማሪም የጸጥታ አካላት በሰላማዊ ሰልፈኞችና በጋዜጠኞች ላይ የሚወስዷቸው ያልተመጣጠኑ የኃይል ጥቃቶች እንዳሳሰቧቸውም ገልጸዋል። አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ያለፏቸውን ዝግጅቶች በድረ ገጻችን ቪኦኤ ኒውስ ዶት ኮም ስላሽ አምሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሐሪክ ብላችሁ ተከተሉን። ከምሽቱ ሦስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራልን ከዳን ብራውን ጋር በመሆን የምሰናበተው ሄኖክ ሰማ እግዜር ነኝ። መልካም ምሽት።